የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በኬንያ ጉብኝት ላይ ናቸው። ሮብ ማታ ናይሮቢ የገቡት ጠቅላይ ሚኒስትር ከኬንያ ፕሬዚዳንት ኡሁሩ ኬንያታ ጋር የጋራ ውይይት ካደረጉ በኋላ በማዕድን ወይም ተፈጥሮ ጋዝ፣ በጤና፣ በስፖርት፣ በድንበር ጥበቃና በትምህርት ዘርፍ አምስት ስምምነቶችን ተፈራርመዋል። ሁለቱ መሪዎች ከኬንያ የድንበር ግዛት ለሞ እስከ አዲስ አበባ ሊዘረጋ የታሰበውን የነዳጅ ቱቦ መስመር በዚህ ዓመት መጨረሻ ላይ ከስምምነት ለማድረስ አቅደዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኬንያ ጉብኝታቸው ለቀናት እንደመቆዩ ተገልጿል። ናይሮቢ ሲገቡ አቀባበል ያደረጉላቸው የኬንያ ምክትል ፕሬዝዳንት ዊሊያም ሩቶ ናቸው። ትላንት ማጣም ከኬንያ ፕሬዝዳንት ኡሁሩ ኬንያታ ጋር በኬንያ ብሔራዊ ቤተ መንግስት ተገናኝቶ ሰፊ ውይይት አድርጓል። ሁለቱ መሪዎች ለጋዜጠኞች በሰጡት መግለጫ ኬንያና ኢትዮጵያ ስምምነቶች መፈራረማቸውን አረጋግጠዋል። ስምምነቶቹም በማዕድን ማውጣት፣ በጤና፣ በስፖርት፣ በሕገ ወጥ የሰዎች ዝውውርና በትምህርት ዘርፍ ሲሆኑ ሌላው ደግሞ በአይነቱ ልዩ የሆነ የንግድ ስምምነት መፈራረማቸውን የኬንያው ፕሬዝዳንት ኡሩ ኬንያታ ተናግረዋል። ከእኛ በፊት የነበሩ የሀገሮቻችን መሪዎች ከ2004 ዓመተ ምዕረት ጀምሮ ልዩ የሆነ የንግድ ስምምነት ተፈራርመዋል። ይህ ስምምነት በሁለቱ ሀገሮች መካከል ንግድና መዋዕለነዋይ እንዲሻሻሉ የሚደግፍ ነው። ሁለቱ ሀገሮች በንግድና በምጣኔ ሀብት ይበልጥ እንዲቀራረቡ እኔና ጠቅላይ ሚኒስትሩ ተግተን እንሠራለን። ስለዚህ እኔ ከኬንያ ኢትዮጵያ የንግድ ፎረም ብዙ ጠብቃለሁ። በንግድና በኢንቨስትመንት ይበልጥ እንድንቀራረብ ያደርጋልና። በኬንያ የስደተኞች ሰፈሮች ውስጥ ያሉት የሶማሊያ ዜጎች ሰብዓዊ መብቶቻቸው ሳይጣሱ ወደ አገራቸው የሚመለሱበትን መንገድ ከጠቅላይ ሚኒስትሩ ጋር ተወያይተናል። መፍትሔውን በጋራ እንፈልጋለን። ኬንያ ከኢትዮጵያ ጋር የተፈራረመቻቸውን ስምምነቶች ኢትዮጵያን በመወከል የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም፣ የትራንስፖርት ሚኒስትሩ አቶ ገበየ ወርቅነ፣ የማዕድንና ኤነርጂ ሚኒስትሩ አቶ ቱልሳ ሸጌና የእርሻና የተፈጥሮ ሀብት ሚኒስትሩ አቶ ስለሽ ገታውን ስምምነቶቹን ተፈራርመዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ኢትዮጵያ ከኬንያ ጋር የጥንት ወዳጅ ናት ብለዋል። ኬንያ አንድ ኢትዮጵያ ሀስ ሜኒ ቲንግስ ኢን ኮማን አስ ደ ፕሬዚደንት ሴድ ኬንያና ኢትዮጵያን የሚያቀራርቧቸው ብዙ ጉዳዮች አሉ። ፕሬዚደንቱ እንዳሉት አካባቢያችንን ሰላማዊ ለማድረግ መስራት አለብን። ይህ አካባቢ ሰላማዊ ሆኖ ለንግድ፣ ለኢንቨስትመንትና ለቱሪዝም አመቺ እንዲሆን ማድረግ የሚችሉት ኢትዮጵያና ኬንያ ብቻ ናቸው። ስለዚህም ዛሬ የተፈራረምናቸው ስምምነቶች ይሄ ዓላማ እንዲሳካ ጥሩ ግብአት ይሆናሉ። በሁለቱ ሀገሮች መካከል ያለውን ትብብር የተሻለ ለማድረግ ኢትዮጵያ ዘወትር ዝግጁ ናት። ከስምምነቶቹ መካከል ከኬንያ ድንበር ግዛት ለሙ እስከ አዲስ አበባ ሊዘረጋ የታሰበው የተፈጥሮ ጋዝ ቱቦ መስመር ትልቁ ሲሆን ኬንያና ኢትዮጵያ በዚህ በ2016 መጨረሻ ስምምነቱን ወደ ተግባር የሚቀይር ሌላ ስምምነት እንደሚፈራረሙ የኬንያ ቤተ መንግስት በሰጠው መግለጫ አሳውቋል። በኬንያ የኢትዮጵያ ኤምባሲ ባለሙሉ ስልጣን አምባሳደር የሆኑት አምባሳደር ዲና ሙፍቲን የፕሮጀክቱን አተገባበር ጠይቀናቸው የሚከተለውን መልስ ሰጥተዋል። ምንድን ነው አሁን ሶፋር የም ስምምነቶች አተገባበር ላይ በማትሪክስ ይወጣል። ማትሪክስ ማለት መቼ ነው በምን ያህል ጊዜው ነው እንዴት ነው የሚለውን ነገር የሁለቱ ሀገሮች ኤክስፐርቶች ቁጭ ብለው ይነጋገሩበታል። በተለይ የሚመለከታቸው ሴክተር መስሪያ ቤቶች ይህንን ሶርት አውት ካደረጉ በኋላ ፈንዱንም ሶርስ ከዚሁ ጋር አብረው ያነሱታል ማለት ነው። እና ይሄ በዋናነት በሁለቱ ሀገሮች ጥሪት ነው የሚሆነው ግን ተራዶም ከተገኘ ምንም ችግር የለውም። ሌላው ሁለቱ መሪዎች የተነጋገሩበት ስለ ህገወጥ የሰዎች ዝውውር፣ እንዲሁም በኬንያ ስላሉት የሶማሊያ ስደተኞች ሲሆን በኬንያ ስላሉት ከሰላሳ ሺህ በላይ የኢትዮጵያ ስደተኞች በውይይታቸው ያሉት ምን አለ ለሚለው ጥያቄ አምባሳደር ዲና ሲመልሱ፣ በምታነሳው አንተ በምትለው ቁጥር ላይ እርግጠኛ አይደለሁም። ቁጥሩን ከአላቆም ግን በዚህ ጉዳይ ላይ የህገወጥ የሰዎች ዝውውር፣ ሁለቱም ሀገሮች ለዚህ ሰለባ ናቸው። ምክንያቱም ኬንያ መተላለፊያ ነው፣ ከኢትዮጵያ ነው የሚመነጨው። እነዚህ ሰው የሚያዘዋውሩ ሰዎች እስከታች እስከ ደቡብ አፍሪካ ነው በዚህ ሰንሰለት የሚወስዱት። ይህንን ፀረ ሰው የሆነ ህገወጥ የሰዎችን ዝውውርንም እንደዚሁ በጋራ ለመታገል የሁለቱ ሀገሮች ፍላጎት አላቸው። ኢትዮጵያ ባለፈው ሚያዝያ ወር በኦሞ ወንዝ ላይ ግልገል ጊቤ ቁጥር አራት የሃይድሮ ኤሌክትሪክ ማመንጫን ለመገንባት ያሳወቀች ስትሆን የፕሮጀክቱ መገንባት በሰሜን ምዕራብ ኬንያ የሚገኘውን የቱርካና ሀይቅን ያደርቃል በማለት የኬንያ የውጭ ጉዳይ ሚኒስትር አሚና መሐመድ ከሳምንት በፊት ዘስታር ለተባለ የኬንያ ጋዜጣ ተናግረው ነበረ። እንደ ያነው ዘገባ ኬንያ ስለ ግልግል ግቤ ቁጥር አራት ለኢትዮጵያ አቤት እያለች መሆኑ የተነገረ ሲሆን ትላንት የሁለቱ አገሮች የውጭ ጉዳይ ሚኒስትሮች ሲገናኙ ኬንያ ይህንን ጥያቄ አቅርባ ነበር ወይ ተብለው አምባሳደር ዲና ተጠይቀው ይህ ጥያቄ በሁለቱ አገር መሪዎች መካከል አልነበረም፣ ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ